በሱማሊያ ካለፈው መስከረም 26 2008 አንስቶ መጣል የጀመረው ከባድ ዝናብ ከፍተኛ የጎርፍ መጥለቅለቅ እንዳስከተለ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት በእንግሊዝኛ ምህጻሩ ኦቻ ገለጠ። የኤልኒኞ ተጽዕኖ ባስከተለው ወቅቱን ያልጠበቀ ዝናብ የተነሳ በተለይ በደቡብና መካከለኛው ሱማሊያ የጁባና ሸበሌ ወንዞች ሞልተው በመፍሰሳቸው የጎርፍ መጥለቅለቁ እንደተከሰተ ተናግሯል። በጎርፍ መጥለቅለቁ ወደ 900 ሺ ኗሪ ለአደጋ መጋለጡን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት የሶማሊያ ቅርንጫፍ ምክትል ኃላፊ ሶፊ ጋርዴ ቶምሌን ለዶችቬሌ ተናግሯል። ቀደም ሲል ከነበረን መረጃ በመነሳት ወደ 90 ሺህ ሰዎች ለአደጋ ሊጋለጡ ይችላሉ በሚል ተዘጋጅተን ነበር። ሆኖም ግን በትክክል ቁጥራቸው ምን ያህል ነው የሚለውን ለማወቅ ተጨማሪ ጥናት ማድረግ ይኖርብናል። በጎርፍ መጥለቅለቅ የተነሳ በሱማሊያ ጎጆዎች ተጠራርገው መወሰዳቸው፣ የውሃ ጉድጓዶችና መጸዳጃ ስፍራዎች ከጥቅም ውጪ መሆናቸውም ተዘግቧል። በሱማሊያ 3.2 ሚሊዮን ሕዝብ ማለትም ከአጠቃላይ ነዋሪ አንድ ሶስተኛው የህይወት አድን እርዳታ እንደሚያስፈልገው ቀደም ሲል የተገለጠ ሲሆን አንድ ሚሊዮኑ በጎርፉ የተነሳ ተፈናቅሎ ነበር ተብሏል። ዝናቡ ባስከተለው ጎርፍ ከአካባቢያቸው ተፈናቅለው የነበሩ ሰዎች ለጊዜው ከሰፈሩበት አካባቢም ጎርፉ በመድረሱ ወደ ሌላ ስፍራ ለመሄድ መገደዳቸው ተገልጧል። በጎርፉ አደጋ የሞቱም እንዳሉ ተጠቅሷል። በበርካታ ቦታዎች የሞቱ ሰዎች እንዳሉ ይነገራል። ከባለስልጣናትም ይህንኑ ሰምተናል። ይሁንና ለዚህም ጥናት አድርገን ግልጽ የሆነ መረጃ እስክናገኝ ድረስ ቁጥሩ ይህን ያህል ነው ለማለት አንችልም። ምን ያህል ሰው በጎርፉ አደጋ እንደተጋለጠ ሙሉ መረጃ የለንም፣ ያሉት ሶፊ ጋርዴ፣ ሆኖም ችግሩ በተከሰተባቸው አካባቢዎች ጎርፉ እጅግ ብርቱ የሚባል አደጋ ማድረሱን ጠቁሟል። የኤልኒኖን ተጽዕኖ ተከትሎ በሱማሊያ በተከሰተው የጎርፍ አደጋ ከ500 ሺህ እስከ 900 ሺህ ሰዎች አደጋ እንደተደቀነባቸው የተባበሩት መንግስታት ድርጅት አስጠንቅቋል። በሱማሊያ አንዳንድ አካባቢዎች የጸጥታው ሁናቴ አስጊ ቢሆንም እርዳታ የሚያስፈልጋቸው ሰዎችን ለማግኘት መንገድ እንደማይታጣ ኃላፊዋ ተናግሯል። በብዙ ቦታዎች የሰብአዊ እርዳታ ለማዳረስ እጅግ አስቸጋሪ ሆኗል። እንዲያም ሆኖ ግን በሁሉም ግዛቶች የምንደርስበት መንገድ አለን ጸጥታው አስጊ በሆነባቸው ቦታዎች ወዳሉ ነዋሪዎች እንኳን የምንደርስባቸው በርካታ መንገዶች አሉን። በምስራቅ አፍሪቃ ሀገሮች በኤልኒኞ ተጽዕኖ የተነሳ ከስድስት ዓመት ወዲህ እጅግ የከፋ ድርቅና ብርቱ ዝናብ ብሎም የጎርፍ መጥለቅለቅ ሊከሰት እንደሚችል የተተነበየው ቀደም ሲል ነበርን።